በውዝግብ ከቀጠሉት የህዝባዊ ወያነ ሐርነት ትግራይ ህወሀት አመራሮች መካከል አንዱ የሆነውና የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የሚመሩት ቡድን ትናንት ያወጣው መግለጫ ጉባኤ ያካሄዱትና በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩትን አባላት ወንጅሏል። የአቶ ጌታቸው ቡድን ትናንት መስከረም 8 ቀን 2017 ዓ ም ባወጣው መግለጫ ጉባኤ ያካሄደው ወገን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማካሄድ እቅድ እንዳለው በግልጽ እየታወቀ ይገኛል። ሲል ከሷል። እንዲሁም የክልሉን ጊዜያዊ አስተዳደር መዋቅር በማፍረስ ትግራይን መንግስት አልባና የግርግርና የቀውስ ማዕከል ለማድረግ እየሰራ ነው በማለትም ወንጅሏል። አቶ ጌታቸውና ና በአስራ አራተኛው የፓርቲው ድርጅታዊ ጉባኤ ያልተሳተፉት ሌሎች አመራሮች የትናንቱን መግለጫ ያወጡት የህወሀት ማዕከላዊ ኮሚቴ አባላት በሚል ስም ነው። ጉባኤው ያካሄዱት የህወሀት መሪዎች የትግራይን ህዝብ ትግል የካደ አካሄድ ሄደዋል። እንዲሁም ህወሀትን ከፓርቲነት ወደ ሰዎች ስብስብ እንዲወርድ አድ አድርጓል። በማለት ተችተዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ጉባኤ ያካሄደው ቡድን ለስልጣኔ አደጋ ይሆኑኛል ብሎ የሚያስባቸውን የማዕከላዊ ኮሚቴ አባላት ጥላሸት እየቀባ ነው። በማለትም አክሏል። መግለጫው ቡድኑ ህጋዊነት የሌለው በመሆኑ በክልሉ የሚገኝ የትኛውም ተቋም ላይ ምንም አይነት እርምጃ መውሰድ አይችልም ሲል መግለጫው አመልክቷል። የትግራይ ጊዜያዊ አስተዳደር ቡድኑ ህግና ስርዓት እየጣሰ እንዲቀጥል መፍቀድ የለበትም በማለትም ስርዓት ያስይዝልን ሲል ጠይቋል። የአሜሪካ ድምፅ አቶ ጌታቸውና በ14ኛው የፓርቲው ድርጅታዊ ጉባኤ ያልተሳተፉት ሌሎች አመራሮች ባወጡት መግለጫ ላይ የሌላኛው ወገን አስተያየት ለማካተት አመራሮቹን ለማነጋገር ሞክሯል። በአወዛጋቢውና የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልሰጠው አስራ አራተኛው የህወሀት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ እኛ ፓርቲ ነን ካሉ በኋላ ለግለሰብ መልስ አንሰጥም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን በአካሄደው ጉባኤ የተመረጠው አዲሱ የህወሀት ማዕከላዊ ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ አስራስድስት አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎች እንዳይከውኑ ማገዱን ባለፈው ሰኞ ባወጣው መግለጫ ማስታወቁ ይታወሳል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ባላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ መግለጹ አይዘነጋም። አቶ አብርሃ ተክሎ በአድግራት ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ረዳት ፕሮፌሰርና የክልሉ ፖለቲካ በቅርበት የሚከታተሉ ናቸው። የህወሀት አመራሮች ክፍፍል እየተካረረ ሄዶ የክልሉን የጸጥታ ችግር መነሻ እንዳይሆን ስጋታቸው ገልጸዋል። ከይዱ ከይዱ ነቲ ግዜያዊ መንግስቲ ስለ ዝልክሞ ናብ ውጥር ስለ ዘእትዎ ሂደቱ ጊዜያዊ አስተዳደሩን ውጥረት ውስጥ ይከተዋል። አስተዳደሩ ከፈረሰም ብዙ ችግሮችን ያስከትላል። የፕሪቶሪያ ስምምነትም ሊነካ ይችላል። አስተዳደሩ ከፈረሰም በፌዴራል መንግስቱ ምን ሊባል እንደሚችል አይታወቅም። ሌላ ኃይልም ጣልቃ ሊገባ ይችላል። በአሁኑ ጊዜ በሁለት የተከፈሉ የህወሀት አመራሮች ፓርቲው ላይ የይገባኛል ጥያቄ እያነሱ ይገኛሉ። ይህም በውይይት ይፍቱት ካልሆነ በህግ ይዳኙ ሲሉ ተናግረዋል። ተገዲደሙ ናብ ሓደ ናብ ምልዛው ክመፀሎም ዝብል ክሳብ ዘለ ተገድዶም ወደ ውይይት መምጣት አለባቸው የሚል አቋም ነው ያለኝ። በውይይት አንፈታም የሚሉ ከሆነ ግን በፍርድ ቤት ችግራቸውን መፍታት አለባቸው። የይገባኛል ጥያቄያቸውን በህግ ነው መጠየቅ አለባቸው። ህዝቡንም ሊረብሹ አይገባም። ፓርቲዎች ችግራቸውን በህግና በስርዓት ነው የሚጨርሱት። የክልሉ ጊዜ አስተዳደር ምክትል ፕሬዝደንትና የጸጥታ ዘርፍ ኃላፊ ሌተናንት ጀኔራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወገንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው አርብ መስከረም ሶስት ቀን 2017 በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር የሕወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው ተዘጋጅቷ አይዘነጋም ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም